የሁለት አሳታሚ ድርጅቶች ሥራ አስኪያጆች በጋዜጣ ጥሪ እንዲደረግላቸው እና በአጭር ጊዜ ውስጥ የክስ መቃወሚያቸውን እንዲያቀርቡ ፍርድ ቤት ትዕዛዝ አስተላለፈ። አዲስ ዘመን ጋዜጣም ትዕዛዙ እንደደረሰው አቃቤ ሕጉ እንዲያረጋግጥ በጥብቅ ታዝዟል። መለስካቸው አመሃ። የፌዴራሉ ከፍተኛ ፍርድ ቤት 16ኛውን ወንጀል ችሎት ዛሬ ረፋዱ ላይ እንደተሰየመ የዮፋ ኢንተርቴንመንትና የፕሬስ ስራዎች ኃላፊነት የተወሰነ የግል ማህበር ስራ አስኪያጅ ፋጡማ ኑርዬ ኢማም ቀደም ሲል በተሰጠው የፍርድ ቤት ትዕዛዝ መሰረት በአዲስ ዘመን ጋዜጣ የተደረገላቸው ጥሪ መፈጸሙን የሚያረጋግጥ የጋዜጣውን ቅጅ አቃቢ ሕግ እንዲያቀርብ ጠይቋል። አቃቢ ሕግ የተሰጠው የፍርድ ቤት ትዕዛዝ እንዳልተፈጸመ ገልጾ ይሄ ለምን እንደሆነም አብራርቷል። እንደ አቃቢ ሕግ ገለጻ አዲስ ዘመን ጋዜጣ ጥሪውን ለማተም ያልቻለው የቀረበለት የሥራ ትእዛዝ ትክክለኛውን የአሰራር ደንብና ሥርዓት ተከትሎ ያልሄደ ስለነበረና ድርጅቱ የሚጠይቀው ክፍያም ስላልተፈጸመ ነው። አቃቢ ሕግ በመቀጠልም ፍርድ ቤቱ አንድ ተጨማሪ ተለዋጅ ቀጠሮ ቢሰጠው ትእዛዙን በአጭር ጊዜ ውስጥ ተፈጻሚ እንደሚያደርግ አስረድቷል። ፍርድ ቤቱም ይህ ጉዳይ ከሚገባው በላይ እንደተጓተተና ተከሳሽ የቀረበለትን ክስ በአምስት ቀን ውስጥ ተመልክቶ መልስ መስጠት እንዳለበት ሕጉ በአስገዳጅነት የሚያዝ ስለሆነ ይህ መከበር እንደሚገባው አሳስቧል። ስለሆነም አቃቤ ህግ በአስቸኳይ የጋዜጣው ጥሪ ተፈጻሚ እንዲሆን እንዲያደርግ ተከሳሽም በረጅስትራር በኩል የክስ ማመልከቻቸውን ወስደው መቃወሚያ ካላቸው ለጳግሜ 3 ቀን 2006 ዓ.ም ቀርበው እንዲያሰሙ ትእዛዝ ሰጥቷል። የሮዝ አሳታሚ ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ አቶ እንዳልካቸው ተስፋይም በተመሳሳይ ሁኔታ የጋዜጣው ጥሪ ሳይደረግላቸው መቅረቱን አቃቤ ህግ አስረድተዋል። ፍርድ ቤቱ ይህን አዳምጦ ተመሳሳይ ትእዛዝ በመስጠት አቃቢ ህግ የፍርድ ቤቱ ትእዛዝ ለአዲስ ዘመን መድረሱን የሚያረጋግጥ ማስረጃ እንዲያቀርብም ጥብቅ ትእዛዝ ሰጥቶ ሁለቱም ተከሳሾች በተመሳሳይ ቀን ማለትም በጳጉሜ ሦስት ቀን ሁለት ሺህ ስድስት ዓ ም የክስ መቃወሚያ ካላቸው ቀርበው እንዲያሰሙ ትእዛዝ ሰጥቷል። ፌዴራል አቃቤ ሕግ የሁለቱን አሳታሚ ድርጅቶች ሥራ አስኪያጆች ህዝብን ለአመጽ በማነሳሳትና ህገ መንግስታዊውን ስርዓት በኃይል ለማፍረስ በሚደረጉ ወንጀሎች የከሰሳቸው መሆኑ አይዘነጋም። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ